በኢትዮጵያ የሰብአዊ መብት ሁኔታ ነፃና ፍትሐዊ ፍርድ ቤት ያለመኖር፣ የመገናኛ ብዙሃን መታፈን፣ የተቃዋሚ መሪዎችና አባላቱ መገደልና መጉላላት ያሳስበናል በማለት ኢትዮጵያውያኑ የሚቃወሙ ሲሆን ዩናይትድ ስቴትስ ከኢትዮጵያ ጋር ያላት ግንኙነት ከመሰረታዊ የዲሞክራሲ መሪዎቿ ጋር በማጣመር መቃኘት እንዳለባት የሚገልጽ ደብዳቤ ተቃዋሚዎቹ በተወካዮቻቸው አማካይነት ለኋይት ሀውስ ባለፈው አርብ አስገብተዋል በሰልፉ ላይ ከነበሩት መካከል የዋሽንግተን ዲሲው ነዋሪ አቶ ተስፋዬ ማሞ የሚሉት አላቸው የአሜሪካን የ ፎሪን ፖሊሲ የሚያደርጋቸው ማዕቀቦች አሉት። ማለት ትራቭል አያደርጉም፣ ፖሊሲን ይቃወማሉ፣ ብዙ ነገሮች እርምጃ ይወስዳሉ። የኩባን ጉዳይ ብንመለከት አሁን ወደ ሰላም ስለመጡ እንጂ ከዚህ በፊት እንደዚህ አይነት ነገሮች አሉ። ብዙ የፎሪን ፖሊሲ ማዕቀብ የሚያደርግባቸው ሀገሮች ላይ ምንም አይነት የአሜሪካ የመንግስት ተወካዮች ወይም በተለይ በመሪ ደረጃ ጉብኝት አያደረጉም እነዛን ሀገሮች። ይህ ሁሉ ነገር እያዩ ለምንድን ነው ፕሬዚደንቱ የሚሄዱት ነው። የአሜሪካ ውጭ ጉዳይ መስሪያ ቤት በየአመቱ የሚያወጣቸው የሰብአዊ መብቶች ሪፖርት የተመለከተ ሰው እንደሚያውቀው ኢትዮጵያ በዓለም ላይ ካሉት ሀገራት የሰብአዊ መብትን በመጣስ በቁንጮነት የምትታወቅ ናት። በዚህ አይነት ሁኔታ ያለውን ሀገር በስልጣን ላይ እያሉ መጎብኘት ተገቢ ካለመሆኑም በተጨማሪ አሜሪካ ከቆመችላቸው መሰረታዊ ሴቶች ጋርም አይሄድም። የሚሉት ደግሞ ከባዱ በላቸው ከዋሽንግተን ዲሲ ናቸው። እንደ ማንኛውም ሰው ህዝቧን የትኛውም ሀገር በተለይ የወዳጅ ሀገር ፕሬዚዳንት የሚሆን ባለስልጣን ሲጎበኛት ማንንም ሊከፋው የለም። ዋናው ጥያቄው ይሄ አሁን ስርዓት ላይ ያለው መንግስት ገና አንድ ወርም አልሞላውም። አንድ መቶ ፐርሰንት አሸነፍ ያለው ብሎ በዲሞክራሲ ሲያላግጥ፣ እንዲሁም ደግሞ ጋዜጠኞችን የሚያስር ፖለቲካ ፓርቲ መንበሮችን የሚያስር የሚደበድብ የሚገል ትኩስ የሆነ ሬሳ እጃችን ላይ ያለበት ጊዜ ነው። በጣም ይላወቀ የታደሰ አብርሃ እና ሌሎችም እንደዚህ አይነት ኢሰብኣዊ የሆነ ድርጊት የሚያደርግን ስርዓት ጉብኝት መልክ አላየሁም ብሎ ጆሮ ዳባ ልበስ ብሎ ሄዶ አብሮ ከነሱ ጋራ መታየት ሆነ በቤተ መንግስት መብላት መጠጣት፣ በእውነቱ የሚያሳፍር ተግባር ነው የሚሆነው እና ይሄንን አውቀው ፕሬዚዳንቱ ሀሳባቸውን በመቀየር ከህዝቡ ጋራ እንዲቆሙ ኢትዮጵያ ዲሞክራሲ እንደሌለ ማረጋገጫ ያደርገው እንዲያሳዩ የግብረ ኃይሉ የአመራር አባል አቶ ሽመልስ ለገሰ በበኩላቸው እንዲህ ይላሉ። በምን አይነት አገዛዝ ውስጥ እንዳለች ኢትዮጵያ ለኢትዮጵያውያን ቀርቶ ለእነሱም ቢሆን ግልጽ የሆነ የሰብአዊ መብት ረገጣ፣ ከዛ በላይ ሊባል ከተቻለ ከዛ በላይ እና ዛሬ ከዋሽንግተን ወይም ደግሞ ከፕሬዚዳንት ኦባማ ኢትዮጵያን እያስተዳደሩ ማለት አንችል እየገዙ ወይም ደግሞ እያንዳንዱ ኢትዮጵያዊ ግንባር ላይ ጠመንጃ ደግ በህግ ሳይሆን በፍርሃት እየገዙ ላሉት ያሉበት አገርን ሄዶ መጎብኘት አግባብ እንዳልሆነ በኢትዮጵያውያን ለሰብአዊ መብት የቆሙ የትኛዎቹም ኃይሎች በዚህ ሁኔታ ላይ አግባብ እንዳልሆነ ክለኛ ሜሴጅ ሊያስተላልፍ እንደማይችል የሰብአዊ መብት ረጋጮች ከዛ በላይ ሊባሉ ለሚገባቸው ኃይሎች ጥሩ ሜሴጅ እንዳልሆነ ተገልጿል። እስካሁን የተሰጠ መልስ አለ? ምን ሁኔታ አለ? እስካሁን በእውነት ያው ደብዳቤውንም ዋይት ሀውስ እንደሚታወቀው በሜል ነው ያው የተደረገላቸው። እንግዲህ በዚህ አጭር ጊዜ ውስጥ እስካሁን የተሰጥልኝ ይታወቃል። ምን ያህል ህዝብ አሁን በፊርማ አለ በፋክስ አለ ከአውሮፓም ከተለያየ ሀገርም እና በዚህ ጉዳይ ስሚሉኝ ነገር አለ። በሱ ደረጃ እንግዲህ እየተሰባሰበ ነው። ለጊዜው አሁን መረጃው የለኝም። ግርማዎች በተለያዩ ድረ ገጾች ተለቀዋል። እንደዚሁ በማህበራዊ መገናኛዎች ተለቀዋል። በነዚህ እየተፈረሙ ናቸው ያሉት። የዩናይትድ ስቴትሱ ፕሬዚዳንት በሐምሌ ወር ወደ ኢትዮጵያ ያቀናሉ ተብሎ ይጠበቃል። በዲሞክራሲ ተቋማት ግንባታ፣ የምጣኔ ሀብት ንግድና የደህንነት ትብብር ዙሪያ ዩናይትድ ስቴትስ ከአፍሪካ ጋር ግንኙነቷን ለማጠናከር መሆኑን የዋይት ሀውስ መግለጫ ያስረዳል። ለዶቼ ቬሌ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።